ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? ዛሬ ረቡዕ መስከረም ሀያ ስምንት ቀን 2007 ዓ.ም ነው። የዚህ ልዩ ፕሮግራም መሪ ኃይሉ ታምራት ለዛሬ የተዘጋጁ ቅንብሮችን እያሰናዳ፣ እኔ አዲሱ አበበ ደግሞ እያስተናገድኳችሁ እስከ ምሽቱ አንድ ተኩል አብረን እንቆያለን። መልካም ምሽት። አሁን ዜና ጤና ያስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። እዚህ ዩናይትድ ስቴትስ ውስጥ ቴክሳስ ክፍለ ሀገር ዳላስ ከተማ ሲታከሙ የሰነበቱት የኢቦላ ቫይረስ ታማሚው የላይቤሪያ ሰው ቶማስ ዳንከን ማረፋቸው ይፋ ተደርጓል። ለኢቦላ ቫይረስ መጋለጣቸው ዩናይትድ ስቴትስ ውስጥ የታወቀላቸው የመጀመሪያው ሰው የሆኑት ዳንከን በሽታው ጸንቶባቸው መክረማቸውን በሕክምና የቆዩበት ቴክሳስ ፕሬስቢቴሪያን ሆስፒታል ተናግሮ ነበር ዳንከን በቴክሳስ ሰዓት ዛሬ ጠዋት 1 ሰዓት ከ51 ደቂቃ ላይ አረፉ ሲል ነው ሆስፒታሉ ያስታወቀው። ይህ በዚህ እንዳለ ዩናይትድ ስቴትስ በአውሮፕላን ጣቢያዎችና በሌሎችም መግቢያ ኬላዎቿ ላይ ገቢ መንገደኞች ላይ የኢቦላ ቫይረስ ምርመራ የሚያደርጉ ሰራተኞችን እንደምትመድብ መገናኛ ብዙሃን እየዘገቡ ናቸው። የአገር ደህንነት ምክትል ሚኒስትሩ አሌሃንድሮ ማዮርካ ዛሬ ረቡ በሰጡት ቃል በዋና ዋናዎቹ የዩናይትድ ስቴትስ መግቢያ ጣቢያዎች መንገደኞች ላይ የኢቦላ ቫይረስ ምልክት ምርመራ የሚያደርጉና ስለ በሽታው መረጃዎችን የሚያድሉ አባላት ይመደባሉ ማለታቸውን አሶሺየትድ ፕሬስ ዘግቧል። አዲሱ እርምጃ መቼ ተግባራዊ እንደሚሆን ግን ባለስልጣኑ ይፋ አላደረጉም። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃ ቢሮ ከስተምስን ቦርደር ፕሮቴክሽን የተባለው መስሪያ ቤት አባላት ስለ ኢቦላ በሽታ ምልክቶችና የጤና ጥበቃን ስለማስታወቅ መመሪያ የሚሰጡ መረጃዎችን ያድላሉ ነው የተባለው። በሌላ ዜና ላይቤሪያ የሚገኘው የተባበሩት መንግስታት ድርጅት ተልእኮ አንድ ሌላ አባሉ በዚሁ ቫይረስ መያዙን ይፋ አድርጓል። የድርጅቱ ቢሮ ዛሬ ባወጣው መግለጫ የዓለም አቀፍ ሕክምና ባለስልጣኑ እየታከሙ ናቸው ብሏል። የት ሀገር ሰው እንደሆኑ ግን ለመግለጽ አልፈለገም። ኢቦላ የያዛቸው የመጀመሪያው የላይቤሪያው ተልእኮ አባል ባለፈው ወር ህይወታቸው እንዳለፈ ይታወሳል። በሌላ ይህንኑ የኢቦላ ወረርሽኝ ነክ ዜና የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት የሲዲሲ ዋና ስራ አስኪያጅ ዶክተር ቶም ፍሪደን የአፍሪካው የጸረ ኢቦላ ትግል ከባድና የተራዘመ ይሆናል ብለው፣ ያም ሆኖ አንዳንድ የእርምጃ ምልክቶችም እየታዩ ናቸው ብለዋል። ዶክተር ፍሪደን ትናንት ማክሰኞ ለጋዜጠኞች በሰጡት ቃል ከታዩት እርምጃዎች መካከል የተሻለ ስልጠና፣ ስለ ቫይረሱ የተሻለ ግንዛቤ፣ እንዲሁም በበሽታው ምክንያት ያረፉ ሰዎች የቀብር አፈጻጸምን በተመለከተ የአሰራር መሻሻል አለ ብለዋል። የኬንያው ፕሬዝደንት ኡሁሩ ኬንያታ ጠበቆች በዓለም አቀፉ የወንጀል ፍርድ ቤት በአይሲሲ የተመሰረተባቸው የሰብአዊነት ላይ ወንጀል የመፈጸም ክስ ውድቅ እንዲደረግላቸው መጠየቃቸው ተዘግቧል። የአይሲሲ አቃቤ ህጎች የኬንያታን በድህረ ምርጫው ብጥብጥ በማቀነባበር ረገድ ረድተዋል ለሚለው ክስ ሂደቱን ለመጀመር የሚበቃ ማስረጃዎች እጃችን ላይ የሉም ብለው እንደነበረ የሚዘነጋ አይደለም። የተባበሩት መንግስታት የጸጥታው ምክር ቤት ሰሜን ማሊ ውስጥ በሴኔጋላዊው የድርጅቱ ሰላም አስከባሪ ላይ የተፈጸመውን ግድያና አንድ ሌላ ሰላም አስከባሪ የቆሰለበትን ጥቃት አውግዘዋል። ምክር ቤቱ ትናንት ባወጣው መግለጫ የማሊ መንግስት ስለ ጥቃቱ ምርመራ እንዲያካሄድና አጥቂዎቹን ህግ ፊት እንዲያቀርብ ጠይቋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙንም ጥቃቱ እጅግ እንዳስቆጣቸው መናገራቸው ተገልጿል። ማሊ ውስጥ የሚገኘው የተባበሩት መንግስታት ድርጅት ሚሽን ቃል አቀባይ ሲናገሩ ማንነታቸው ያልታወቀ አጥቂዎች ኪዳል የምትባለው ከተማ ውስጥ በሚገኙ የተባበሩት መንግስታትና የፈረንሳይ ጣምራ የጦር ሰፈር ላይ ስምንት ሮኬቶችን መተኮሳቸው መሆናቸውን ገልጸዋል። በመጨረሻም በዩናይትድ ስቴትስ የተመራው ህብረት ያካሄደው የአየር ጥቃት የኩርዶች የሚሊሻ ኃይሎች ቱርክ ድንበር ላይ የምትገኘውን ኮባኒ የተባለች የሶሪያ ከተማ የእስልምና መንግስት ብሎ ራሱን ከሚጠራው ቡድን እንዲከላከሉ ማገዙ ተዘግቧል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅት ታየን ለዜናው አመሰግናለሁ። በሶስት ሰዓት መደበኛ ፕሮግራም በርካታ የዜና ቅንብሮችን ይዛ ትመለሳለች። ወደ መጀመሪያው መሰናዶ እንለፍ። የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት በሦስት አሳታሚ ድርጅቶች ስራ አስኪያጆች ላይ በሌሉበት የእስራት ፍርድ ሰጥቷል። መለስካቸው አመሃ ዝርዝሩን ልኳል። የፌዴራል አቃቢ ሕግ ኢዮፋ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር፣ ዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር እንዲሁም ሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር በተሰኙ ድርጅቶችና በዋና ስራ አስኪያጆቻቸው ፋጡማ ኑርዬ፣ አቶ ገዛውታ የሆርዶፋና አቶ እንዳልካቸው ተስፋ አርጉ ላይ ባቀረበው ክስ መሰረት ተከሳሾቹ በሌሉበት የፌዴራሉ ከፍተኛ ፍርድ ቤት 16ተኛው ወንጀል ችሎት ባለፈው መስከረም 23 ቀን 2007 ዓ ም ጥፋተኛ ናቸው ሲል ፈርዶባቸዋል። በዚሁ መሠረት በዮፋ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ፋጡማ ኑርዬ ላይ የሦስት ዓመት ከ11 ወር የእስር ቅጣት፣ በዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ግዛው ታዬ ወርዶፋ ላይ የሶስት ዓመት ከሦስት ወር፣ እንዲሁም በሮስ አሳታሚ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ እንዳልካቸው ተስፋ አርጉ ላይ የሦስት ዓመት ከሦስት ወር የስራት ቅጣት ጥሮባቸዋል። አቶ ግዛውታዬ ከዚህ በፊት በአንድ ቀጠሮ ላይ ቀርበው የ50 ሺህ ብር ዋስ አስይዘው ጉዳያቸውን በውጭ ሆነው እንዲከታተሉ ከተወሰነባቸው በኋላ በነበሩ ቀጠሮዎች ፍርድ ቤት አልቀረቡም። እሳቸውም ሆኑ አቶ እንዳልካቸው ተስፋዬና ፋጡማ ኑርዬ በጋዜጣ ጥሪ ተደርጎላቸው ስላልቀረቡ በሌሉበት እንደተፈረደባቸውም ተገልጿል። አቃቤ ሕግ ከሶስት ወራት በፊት በሦስቱም ተከሳሾች ላይ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በአመፅ መንገድ ለማፍረስ በፈጸሙት መገፋፋትና ግዙፍ ያልሆነ መሰናዳት ወንጀልና በሐሰት ወሬዎች ሕዝብን በማነሳሳት ወንጀል ከሷቸው እንደነበረ ይታወሳል። እነዚህ በሌሉበት የተፈረደባቸው ተከሳሾች ከሀገር መሰደዳቸውን መገናኛ ብዙሀን ሲዘግቡ ቆይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ። በሌላ በኩል ደግሞ ትዝታ በላቸው የዳዲሞስ ኢንተርቴንመንትና የፕሪንት ውጤቶች ሚዲያ ዲሬክተር ዳንኤል ድርሻን አነጋግራለች። ፍርድ ቤቱ ያስተላልፈውን ውሳኔ ዛሬ ጠልናል። ከሶስት ወራት ፍርድ እና አሳታኝ ድርጅት ንብረት እንዲታገር ነው ውሳኔ ያስተላለፈው። ይህ የሚጠበቅ ነበር ማለት ነው። ሚዲያው ምርጫ በመጣ ቁጥር ገዢ ፓርቲ ማለት ነው ነው ጣም ያዙ አካል ፀረ ሚዲያ ሆነ ጸረ ፕሬስ ሆነ አቋም እንደሚከተል ያሳየን ይህንም የምንጠብቀው ነበር ነው። ከሀገር ሲመጣ ይህ እንደሚተላለፍ በደረሰው መረጃ መሰረት ነው። ምክንያቱም በተመሳሳይ ከቀረቡት ዶክመንተሪዎች አንጻር ያለ ጫራ ሆነ አቋም ዶክመንተሪዎች አንጻር ሁለተኛ ደረጃ ስራቸውን ከማቆማቸው በፊት ከሀያ አንድ ላይ ፈት ተደራል ፖሊሶች

የቦስተን ማራቶኑ የቦምብ ጥቃት አድራሾች ጓደኛ የሆነው ትውልደ የኢትዮጵያ ሮቤል ፊልጶስ አደጋው በተጣለ ሰሞን ስለነበረ ሁኔታ አንዱን ቅዳሜ ሙሉ እጸ ፋርስ ሲያጤስ ስለዋለ አደንዛዡ እጽ ባደረሰበት የማስታወስ ችሎታ መታወክ በዕለቱ ምን እንደተፈጸመ ማስታወስ አልቻለም እንጂ አልዋሸም፣ ሲሉ ጠበቆቹ ለፍርድ ቤት መከራከሪያቸውን አቅርበዋል። የሮቤልን ጉዳይ የተመለከተው የቦስተን ችሎት የተሰየመው ባለፈው ሰኞ ነበር። ሰሎሞን አባተ ዘገባለው የኬምብሪጅ ማሳቹሴትሱ ነዋሪ የ21 ዓመቱ ሮቤል ፊሊጶስ ጉዳይ በቦስተኑ የዩናይትድ ስቴትስ የወረዳ ፍርድ ቤት ለመጀመሪያ ጊዜ ቀርቦ መታየት ሲጀምር ብዙ የአሜሪካ መገናኛ ብዙሃን ልዩ ትኩረት ሰጥተውት ነበር። እንደ ሮይተርስ እና አሶሺየትድ ፕሬስ አይነት የዜና ወኪሎችም፣ እንዲሁም ቦስተን ግሎብን አይነት የህትመትና ሌሎችም የሚዲያ ውጤቶች፣ የቴሌቪዥን የራዲዮ ዘገባዎች ዜናውን ለአየርና ለአንባቢያን አድርሰዋል። Lawyers for a friend of the marathon bombing suspect says Robel Philippos' memory can't be trusted because he was high on pot. Philippos is on trial for libel. <laughs> በተደጋጋሚም ዋሽቷል የሚል ነው። ሮቤል ፊሊጶስ የቦስተኑን ማራቶን አደጋ ካደረሱት መካከል አንዱ ወደ ሆነው ጆሃር ሳርናየቭ ዳርማውት በሚገኘው የማሳቹሴትስ ዩኒቨርሲቲ ባለፈው መያዚያ አጋማሽ አካባቢ የተማሪዎች መኖሪያ ሄደው ከነበሩ ሦስት ጓደኞቹ አንዱ እንደነበር የኤፍቢአይ መርማሪዎችና አቃቢያነ ህጉ ተናግረዋል። ሶስቱ የዦሐር ሳርናየቭ ጓደኞች ወደ ዦሃር መኖሪያ የሄዱት በአቃቢያነ ሕጉ ክስ መሰረት ፌዴራሉ የምርመራ ቢሮ ሰራተኞች ጥቃቱን አድርሰዋል የተባሉትን የወንድማማቾቹን ሳርናየቮች ፎቶግራፎች በቴሌቪዥን ካሳዩ በኋላ ሲሆን ከዚያም አንድ በጀርባ የሚያዝ ቦርሳና ባዶ የርችት አረሮችን አውጥተው መጣላቸውንም አመልክተዋል። ይሁን እንጂ በምርመራው ወቅት ሮቤል ፊሊጶስ ዋሽቷል የተባለው ሮቤል ሆን ብሎ ያደረገው ነገር እንደሌለ ነገር ግን በዕለቱ በአደንዛዥ ዕፅ ምክንያት ደንዝዞ እንደነበረ ጠበቃው አቶ ደረጀ ደምሴ ገልጸዋል። ይህንኑ ዘገባ ይዘው ከወጡት የአካባቢው መገናኛ ብዙሀን መካከል ደብልዩ ቢሲ ኒውስ የሚባለው የዜና አውታር ዘጋቢ ክርስቲና ሀገር የሚከተለውን ለጣቢያው አስተላልፋለች። ክርስቲና የዘገበችውና ጥበቃው ደረጀ ደምስ የተናገሩትም ያንን ቀን ሮቤል ሙሉውን ቀን አፕሪል 18 በአውሮፓ አቆጣጠር ማለት ነው አደንዛዥ እጽ ሲያጤስ በመዋሉ ምክንያት አእምሮ በመደንዘዙ ምን ይደረግ እንደነበረ አያስታውስም ነው። ሮቤል እጸ ፋሪሱን ሲያጤስ የነበረው ከብዙ ደኞች ጋር እንደነበረ የሚያሳዩ ብዙ መረጃዎች መኖራቸውንም ነው። በዚያ ምክንያት ሮቤል ደንዝዞ ነበር፣ ግራ ተጋብቶ ነበር፣ ሙሉ በሙሉ ራሱን ስቶ ነበር ብለዋል ጠበቃው አቶ ደረጀ። የሮቤል ጠበቆች አቶ ደረጀ ደምሴና የሙያና የንግድ አጋራቸው ሱዛን ቸርች ባዶ ውስጡ ጥቁር የሆነ ሳጥን በስጦታ ወረቀት ጠቅልለው ለችሎቱ ካቀረቡ በኋላ ውስጡን ከፍተው ለፍትህ አከናዋኝ ቡድኑ ወይም ለዡሪው አሳይተዋል። የሮቤል አእምሮን በምሳሌና በተጨባጭ ለማሳየት ያደረጉት ጥረት ነበር። በዕለቱ ከተከናወነው የፍርድ ሂደት በኋላ ጠበቃዋ ሱዛን ቸርች በሰጡት ብቸኛ ቃል የሮቤል ጠበቃ ችሎት የተገኙትን ለደንበኛቸው ድጋፍ የሰጡ ጓደኞችና ወዳጆቹን አመስግነዋል። የሮቤል ፊሊጶስን ጠበቆች ለማግኘት ብዙ ጥረት እያደረግን ቢሆንም እስካሁን ስልኮቻቸው ላይ መልስ ከመተው በስተቀር አልተሳካለንም። የዘወተር ተባባሪዎቻችን ናቸውእና እንደተሳካልን ይዘናቸው እንመለሳለን። ለ260 ሰዎች መጎዳት ለሶስት ሰዎች መሞት በሆነው በዚህ ጥቃት ከተከሰሰው ከጆሃር ሰርናየቭ እና ከወንድሙ ክስ ጋር በተያያዘ ሮቤል ፊሊጶስ ጥፋተኝነት ከተበየነበት የ16 ዓመት እስራት ሊጠብቀው እንደሚችል ተነግሯል። የቀድሞው የትግራይ ፕሬዝዳንት አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል ርዕስ በጻፉት መጽሐፍ ዙሪያ የተጀመረው ውይይት ይቀጥላል። ዛሬ ሶስተኛው ክፍል ነው የሚቀርበው። አዳነች ፍስሐዬ ነች ያዋየቻቸው። ከድሮም ጀምሮ እንግዲህ ተቻችላችሁ ቆያቸው እንጂ በመጽሐፉ እንደዘረዘሩት ብዙ ግጭቶች ነበሯችሁ። አለመተማመን ነበረ። በተለይ እርስዎ በተለያየ ጊዜ በኮሚቴዎች ሲነጋገሩ ምን ሲሉ ኤርትራ ለጦርነት እየተዘጋጀች እንደሆነ በተደጋጋሚ ይናገሩ እንደነበረ ጠቅሰዋል። ና ይሄ እየታወቀ ለምንድን ነው ለመሆኑ የተወሰነ ጦር እንኳን ትግራይ ውስጥ እንዲኖር ያልተደረገው? ከስድስቱ ወር ቀደም ብሎ ጦርነቱ ከመጀመሩ ሻቢያ ከመውረሩ በፊት ስድስቱ ወር ቀደም ብሎ ሁኔታዎችን ያገናዘበ ሀሳብ ቀርቦ ነበር። ሻቢያ ይወራል፣ ያለ ጥርጥር ይወረናል የሚል በነበረን መረጃ ና ግምገማ ይወረናል የሚል ሀሳብ ቀርቦ እዛ መጽሐፍ እንዳቀረብኩት መለስና ሌሎች አራት የፖሊስ ቢሮ አባላት አይወረንም። በተለይ መለስ ሻዕቢያ እብድ አይደለም የሚል ሀሳብ ሰንዝሯል እና አይወረንም የሚል አስተሳሰብ ነበር። በአንድ በኩል በሌላ በኩል ደግሞ እኔ የሚታየኝ ሀይል እየጠየቅንም እንቅስቃሴው እየተመለከት በአካባቢው ያሉ ግጭቶች ከአካባቢው የፖሊስና የሚሊሻ ሀይል በላይ ነው። ስለዚህ ሀይል እናምጣ እና ትግራይ ውስጥ ይቀመጥ ሲባልም መለስ ይህን አልተቀበለው አልተቀበለውም። እንዲያውም መጨረሻ ሰዓት ላይ ይላክ ተብሎ ሲወሰንም የተላከው ሀይል ከሽሬ እንዳያልፍ ተብሎ ነው። አንድ ሻለቃ ብቻ ነው የተላከውም ከሽሬ ከእንዳ ስላሴ ማለት ከባድመ ዘጠና ኪሎ ሜትር ርቀት ከድንበሩ ዘጠና ኪሎ ሜትር ርቆ እንዲሰፍር ነው የተደረገው እና ፍላጎት አልነበረም። ያኔ በመጽሐፉ ስለ ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ብዙ ብለዋል። ዝንባሌያቸው እንዳውም ከኤርትራ የበለጠ ለኤርትራ ተቆርቋሪ አይነት አድርገው ያቀረቧቸውም አለ። እና ይህን ለማለት ያስቻሉት ዋና ምክንያት ምንድን ነው? ይሄ ጉዳይ እኮ ያኔ ብቻ ሳይሆን አሁንም እንዲህ ነው። የኢትዮጵያ መንግስት በተለይ ፌዴራሉ መንግስት፣ በተለይ ደግሞ ኢህአደግ አሁንም ቢሆን ከኢትዮጵያ ይልቅ ለኤርትራ ይቆረቆራል። አሁንም ጭምር። አሁን የሚሰጡት መግለጫዎች በባለስልጣኖች የሚሰጡት መግለጫዎች ከምንድን ነው የሚሄዱት? ኤርትራን የሚወር ኃይል ከመጣ እኛም ራሳችን ገብተን እንከላከላለን የሚለው ሀሳብ ኮች ተነዝራል። እስካሁን ድረስ ለአሻ አብያዎች መቆርቆር ከምን እንደሚመነጭ እኔ አይገባኝም። ጭብጡ ግን እስከዚህ ድረስ የሚሄድ ነው። ለምሳሌ የባህር በር ጥያቄ ማንሳት፣ የድንበሩ ጥያቄ፣ የአልጀርስ ስምምነት ተገቢነት የለው መሰረዝ አለበት ብለው የሚጠይቁትን ኃይሎች ትንክተኛ ጦርነትና ሳቂ ይሄ ያለ ማሰራራት ጭምር የሚ ለሰው የኢትዮጵያ መንግስት ነው፣ ኢህአዴግ ነው። አንድ ነገር እንግዲህ ሁለቱ ሀገሮች ከጦርነቱ በኋላ ለዳኝነት ሄደው በዳኝነት መልክ የተወሰዱ ውሳኔዎች አሉ። እንግዲህ እና ሁለቱ ሀገሮች ወደ ዳኝነት ሲሄዱ የተወሰነውን ለማስፈጸም ይመስለኛል። እና እስካሁን እንግዲህ ያልተፈጸሙ ነገሮች አሉ በውሳኔው መሰረት። እና ሰላም ፍለጋም ሊሆን አይችልም። እንግዲህ ይሄ ሊሆን የማይችልበት ምክንያትን የሚገባኝ ምንድን ነው? እንግዲህ ሰላም ጥሩ ነገር ነው፣ ይፈልጋል እንዲያውም ነገሮች በሰላማዊ መንገድ ቢያልቁ የበለጠ ይሆናል። የሰው ህይወት ሳያልፍ፣ ንብረት ሳይወል፣ ህዝብ ሳይፈናቀል፣ በሰላም ነገሮችን መጨረስ ተገቢ ነው። ግን ይሄም የሚሆነው መቼ ነው? የሀገር ጥቅም ሲነካ፣ በተለይ ደግሞ ወረራ፣ ሌላ ሀይል መጥቶ አገርህን ሲወር ለሰላም ብለህ እጅህ አትሰጥም። መቼ እንግዲህ የሆነው እኮ ሻቢያዎች የኢትዮጵያን ግዛት በተቆጣጠሩበት እና ኢትዮጵያ ውስጥ ገብተው መንግስትም ጭምር ለመለወጥ ባቀዱበት ሁኔታ እንግዲህ ሰላም ብሎ ነገር የሚኖር አይመስለኝም። የመንግስት ሚና ያኔ መከላከል ነው፣ እና ይሄ እንደ ሰላም አላየውም። በተደጋጋሚ እንደምለው እጅ መስጠት መንበርከክ ነው የምለው ስለዚህ ወል የሁለቱ ሀገሮች እኩል ጥቅም ተጠብቆ ቢሄድ እንዳልሽው ለሰላም ፍለጋ ተብሎ መስጠትም መቀበልም ሊኖር ይችላል። በኢትዮጵያ በኩል ግን እስካሁን ድረስ ሳለው መስጠት መስጠት እንጂ መቀበል፣ የኢትዮጵያን ጥቅም ማስከበር አልነበረም። ይሄ ነው በመጽሐፌ ያስቀመጥኩት። የአልጀርስ ስምምነት እኮ ፈርሷል እኮ ፈርሷል፣ ያፈረሰው ሻዕቢያ ራሱ ነው። የአልጀርስ ስምምነት ይዘት የድንበር ማካለል ጉዳይ ብቻ አይደለም። ግጭቶችን ማስቆም፣ ሀያ አምስት ኪሎ ሜትር አንድ ቀጠና ደግሞ አለ። የሻዕቢያ ጦር የማይንቀሳቀስበት ቀጠናም ኤርትራ ውስጥ ተከልሎ ነበር። እነዚህን ሁሉ ኳፍርሷል ሻዕቢያ። በጦርነቱ ጊዜ ስለነበረ ስጋት መጽሐፉ ላይ በሰፊው ጽፈዋል። እንግዲህ ጦርነቱን መልክ እንደነበረው መጀመሪያ ስለነበረው ስጋት፣ በመጨረሻም ስለደረሰበት ሁኔታ አጠር አድርጎ ቢነግሩን። ኢትዮጵያ በሚገባ ባልተዘጋጀችበት የተካሄደ ጦርነት ነው ሻዕቢያ ይህን በሚገባ ያውቅ ነበር። ለአመታት ሳዋ ላይ ባሰለጥ ናቸውና ድሮ ተዋጊዎች የነበሩትን አሰባስበ በኢትዮጵያ ላይ ጥቃት ከፍቷል እና እንደ ሀሳብ የራሳቸው መሪዎችም እስካሁን እንደሚናገሩት አዲግራትን፣ መቀሌን ከዛ አልፎም እስከ የቻላቸው ድረስ ለመድረስ ነበር ሀሳቡ። ግን ጦርነቱ በህዝቡ በሚሊሻዎች በምልሶችና በነበረው የኢትዮጵያ ሰራዊት አማካኝነት እንደፈለጉት ለመሄድ አልቻሉም። ከዛ በኋላ የኢትዮጵያ መንግስትም ሀይሉን አሰባስቦ እንደገና ማጥቃት ሞከረ እና ባድመን ተቆጣጠረ እና ከዛ በኋላ ሻእቢያዎች የመጀመሪያ እምቢ ያሉትን ያልተቀበሉትን የሰላም ጥሪ ለመቀበል ተገደዱ። ያኔ አረቦችንም ጠሩ እንዲረዷቸው ዓለም የዓለም ህብረተሰንም ጠሩ እና ወደ ንግግር ተገባ። በንግግሩ ወቅት ግን ጊዜ እያገኙ ሲሄዱ ያው የድሮ አቋማቸውን የያዙ። የኢትዮጵያ መንግስትም በተለይ በኢህአደግ ውስጥ ትልቅ ሽኩቻ ነበር ማለት። ያ ሉዓላዊነት የማያስገብረውን ሰነድ እንቀበል የሚል በተለይ በአቶ መለስ እና በዶክተር ካሱ አማካኝነት እነሱ የእነሱ ድምጽ ብቻ ነበር መጀመሪያ። አስራ ዘጠኝ የስራ አስፈጻሚ አባላት በነበረበት እነዚህ ሁለቱ ብቻ ሉዓላዊነት የማያስከብረውን ሰነድ እንቀበል እያሉ ብዙ ብዙ ስብሰባዎች ወጠሩን። በአጠቃላይም በጦርነቱ የነበራቸው ሚና አደናቃፊ ነበር የሚል አመለካከት ነበረኝ። አሁን እንግዲህ የአንዳንድ የኢህአደግ አመራር እና ከፍተኛ የሰራዊት የዛ ጦርነት ዋና ቀያሽ መለስ ነበር። እሱ ነው መሀንዲስ እና እንዲያውም የእኛ ሚና እስከዚህም አይደለም፣ ምንም ሚና አልነበረንም እያሉ ይደመጣሉ። በተጨባጭ ያኔ የነበረው ግን ጦርነቱ በድል እንዳይወጣ የማደናቀፍ ሚና፣ ከፍተኛ ሚና እንደነበራቸው በዚህ መጽሐፌ አስቀምጫለሁ። ዝርዝሩን አስቀምጨዋለሁ። እዛ ማየት ያስፈልጋል። የተደረጉ ውይይቶች፣ ክርክሮች፣ በተለይ በኢህአዴግ ስራ አስፈጻሚ ውስጥ የተደረጉ ክርክሮች መጽሐፌ ውስጥ አስፍሬያቸው አለ። ያም ሆነ ግን በድምጽ እየተበለጡ መጨረሻ ላይ የመጨረሻው ጥቃት ተካሄደ። ሻእቢያዎች የሚይዙት የሚጨብጡት አጡ። የኢትዮጵያ ሰራዊት ከድንበር ዘቆ እስከ ተሰኔም እስከ ሰነአፈም በተለያዩ አካባቢዎች አሰብ ዳርቻም ደረሰ። የሻእቢያ ሀይል ጭራሽ መቋቋም አልቻለም፣ ተበታተነ። በዛን ወቅት ደግሞ እንደገና አቶ መለስ ጦርነቱ በሀያ አራት ሰዓት ያቆማል የሚል በነበረው እንቅስቃሴ ላይ ውሃ ቸለሱበት እና ቆመ። ያኔም ቢሆን ብዙ ክርክሮች ተካሄዱ። ከዛ በኋላ ያው ለይስ ያደረግኳሉ ይሄን ማለት ትክክል አይደለም። ያም ሆነ ግን ጦርነቱ መቆም የነበረበት ነው ብለው ተናገሩ አቶ መለስ። ሻእቢያን ሻቢያን ሊወር ወደማይችልበት ደረጃ ማውረድ እና ገባበት ገብተን እናድቃው የሚለው እቅድም አልተፈጸመም እና ጦርነቱ የሁለት ግንባር ጦርነት ነበር። በአንድ በኩል አመራር ውስጥ የሚደረገው ጦርነት መሰል ግርግር፣ ሁለተኛው ደግሞ ከሻእቢያ ጋር የሚደረገው ጦርነት ነበረና በጣም በአስቸጋሪ ሁኔታ በጣም በከባድ ሁኔታ ነው ጦርነቱ የተካሄደው። ሻእቢያም ያው ነፍስ እንዲዘራ ያደረጉት አቶ መለስና ተከታዮቻቸው ነበሩ። ለማስቻል ግን በጦርነቱ በመግፋት የት ሊደረስ ነበረ? ምን ጥቅም ይገኝበት ነበር? እንግዲህ የት እንደሚደረስ የሚወስነው ሂደት ነው። የጦርነቱ ሂደት አካሄድ ነው የሚወስነው ዋናው ነገር በመጨረሻው ጦርነት የኢትዮጵያ ሰራዊት እጅግ የበላይነትን ተቀናጅቶ ነበር። በጣም ከፍተኛ አቅም ነበረው። ከፍተኛ የጦር መሳሪያም ነበረው። ሙሉ የህዝብ ድጋፍም ነበረው። እኔ በእኛ ብቻ ሳይሆን እንግዲህ የእነሱ አመራር አዳነው የሚባል የነሱ አመራር ነው ሀይሎ ዱረም የእነሱ አመራር ነው በኢትዮጵያ ሰራዊት እንደተለቆለቁ እንዲያውም ከባድ የጦር መሳሪያቸውን ከአሰብ ወደ ምጽዋ እንዳሸሹ ሁሉም ግንባሮች ምንም ሳያስቡት ምንም ሳይዘጋጁበት ትልቅ ሽንፈት እንደደረሳቸው ይናገራሉ። ቆመው የሚዋጋ ሀይልም እንዳልነበራቸው ከእነሱ ጭምር የሚደርስ መረጃ አለ። ስለዚህ ይህን ታሳቢ ሳደርግ የቱን ቦታ መድረስ ይቻል እንደነበር እገምታሉ። ዓላማውም ኤርትራን እንደገና መቆጣጠር አልነበረም። ዓላማው የጦርነቱ ዓላማ ግን ሻእቢያዎች ዳግም በኢትዮጵያ ላይ ወረራ እንዳይፈጽሙ፣ ስጋት እንዳይሆኑ ወደዛ የማውረድ ዓላማ ነው የነበረው በከፍተኛ ደረጃ እና ይህን ለማድረግ ተንቀሳቅሶ አልተሳካም፣ አልሆነም። ያልተሳካውም በኢትዮጵያ በኩል አቅሙ ስላነሰ ሳይሆን በኢትዮጵያ ውስጥ ይህን አመራር የሚሰጥ ሳይሆን ይህን አካሄድ የሚያደናቅፍ ቡድን ስለነበር ነው። አሁን እንግዲህ አቶ ገብሮ አስራት በመጨረሻ በመፍትሄ ደረጃ ያስቀመጧቸው ነገሮች አሉ። መጨረሻው የኤርትራና የኢትዮጵያ ጉዳይ በምን አይነት መልክ እንዲፈታ ይጠብቃሉ? እኔ እንግዲህ ከአሁን ወዲያ ሁለቱ ሀገሮች ወደ ጦርነት መግባት የለባቸውም ላለ ሻእቢያዎች በኢትዮጵያ ላይ ጫና ፈጥረው እነሱ ጦርነት ካልከፈቱ በስተቀር ወደ ጦርነት መግባት አስፈላጊ አይደለም። ያም ሆነ ግን የኢትዮጵያ ጥቅም እስካሁን ድረስ አልተካተተምና የኢትዮጵያ ጥቅም መጠበቅ አለበት የሚል ግን ሙሉ እምነት አለኝ ይሄ የአልጀርስ ስምምነት ፈርሷል ፈርሷል ሲባል ግን እንዴት ነው ፈርሷል ማለት ተግባራዊ ሊሆን አይችልም ማለት ሻቢያ አፍርሶቷል ነው የምለው አፍርሶቷል እንግዲህ ውሉ አይሰራም ማለት ነው ፈርሷል ማለት ያ ውል አሳሪ ሊሆን አይችልም ማለት ነው እንደገና መደራደር እንደገና መነጋገር እንደ አዲስ መነጋገር ይኖርብናል ባይ ነኝ። አሁን ስንነጋገር ግን ስለ ባድመ ጉዳይ መሆን የለበትም። በመጽሐፌ የተደጋጋሚ እንዳቀረብኩት ይሄ የቅኝ ግዛት ውል የሚሉት የሺ ዘጠኝ መቶ ዓመተ ምህረት ውል ፈርሷል። እኛ አላፈረስነውም፣ ጣሊያኖች ራሳቸው አፍርሰውታል። እንዲያውም በውሉ መሰረት እንሄድ ቢባል እንኳ ውሉ ራሱ ምን ይላል? ጣሊያኖች በማንኛውም መንገድ የያዙትን መሬት ኤርትራን ለቀው ከሄዱ ለኢትዮጵያ ትመለሳለች ነው የሚለው። ግን እሱ ራሱን ሙሶሎኒ በሺ ዘጠኝ መቶ እንደ አውሮፓ አቆጣጠር ሰላሳ አምስት ዓመት አፍርሶታል። ኤርትራን የኢትዮጵያን ቀላቅሎ አስሯል። ስለዚህ ከመቃብር ቆፍረን ያህን ውል እንዲሰራ ማድረጋችን አንድ ትልቅ ስህተት ነው። ስለዚህ ይሄ የለም። ከዛም በኋላ የተከሰቱት እድገቶች ሺ ዘጠኝ መቶ ሀምሳ ሁለት እንደ አውሮፓ አቆጣጠርም የተባበሩት መንግስታት ተወሰነ ውሳኔም፣ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትተዳደር የሚል ነበር። የሺ ዘጠኝ መቶ ዓመተ ምሕረት ውል ቆፍሮ በዛ እንስማማ ማለት አሁን ከእንግዲህ ተቀባይነት ሊኖረው አይገባም። ኤርትራ ነጻ ይወጣችሁ በፖለቲካዊ ምክንያት ነው የሚለው ነገር ነው መታየት አለበት። ፖለቲካውም በሁለቱም በኩል የነበረው እልክት መቆም ስለነበረበት፣ ሰብአዊ ቀውስ ስለተፈጠረ ይህ ሰብአዊ ቀውስ ለማስወገድ የተፈጠረች አገር ስለሆነች እንደገና የኢትዮጵያ ጥቅም በሚያስጠብቅ መንገድ መደራደር ተገቢ ነው ነው ተገቢ ነው። እንደገና ይህም የኢትዮጵያ የባህር በር ባለቤት የምትሆንበት መንገድም መፍጠር ወደዛ ማንሄድ ከሆነ ደግሞ የኤርትራውያን የህዝቡ ማለት የሻእቢያ ሳይሆን የህዝቡ ፍላጎት ከሆነ ደግሞ ሁለቱም አገሮች በሂደት አብረው የሚኖሩበት የሆነ ፖለቲካዊ ትስር አድርገው የሚሄዱበት ኮንፌዴሬሽን እንበለው፣ ፌዴሬሽን እንበለው የሆነ አይነት ድንነት ፈጥረው አብረው ተጠቃሚ የሚሆኑበት አብረው የሚያድጉበት እንጂ ሻቢያዎች እንደሚያስቡት ኢትዮጵያን በማንበርከክ ጥቅማቸውን ለማስጠበቅ አይችሉም። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚያቀርበውን የዛሬ ልዩ ፕሮግራም እዚህ ላይ ያበቃ። ደህና እምሹ

سلا بيلين سلا سلا سلا يني ولال سلا بيلى سلا يني ولال سلا بيلى يني